በእረኛዬ የቴሌቪዥን ተከታታይ ፊልም ዙሪያ ከአርቲስት ድር ወርቅ ሰይፉ ወይም በገጸ ባህሪ ስሟ እማማ ቸርነት ጋር ያደረግነውን ሁለተኛ ክፍል ውይይታችንን ይዘን ቀርበናል። በዛሬው ውይይታችንም በተለይ በኢትዮጵያ ውስጥ በሚጻፉት የኪነ ጥበብ ስራዎች ዙሪያ ላይ ትኩረት አድርገናል። በአገር ቤት ውስጥ የሚሰሩ ዘመነኛ ፊልሞች በአብዛኛው የውጩን ዓለም ወይም ደግሞ የከተሜውን ህይወት በተጋነነ መልኩ የሚያቀርቡ ናቸው ይባላሉ። በተለይ ደግሞ የሴት ገጸ ባህርያትን ስብዕና ከገንዘብ በአቋራጭ ውጤታማ ከመሆን ወይም ደግሞ ደካማ አድርጎ የመሳሉ ነገር ብዙዎችን ማነጋገር ከጀመረ ሰነባብቷል። በአንጻሩ ባለሙያዎቹ እንደ መንስኤ ከሚጠቅሱት መካከል አንድም በአብዛኛው በኢትዮጵያ ያሉ ደራሲያን ወንዶች በመሆናቸው፣ ሁለትም ባለሙያውና ባለገንዘቡ የተለያዩ ስለሆኑ ደራሲያኑም ስራው እንዲሰራ ያዘዛቸውን የባለሀብቱንም ህልም የሚከተሉ በመሆናቸው፣ እንዲሁም ገበያው የሚፈልገው እንዲህ አይነቱን በመሆኑ ነው ሲሉ ይሰማሉ። ይሁንና የእረኛ ተከታታይ ፊልም ይህንን እይታ የሚያስቀይር አቅጣጫን ይዞ መምጣቱን ወደ ባህላችን ማንነታችንም እንድንመለስ መንገድ አሳይተዋል የሚሉም አልታጡም። ለሁለተኛው ክፍል ውይይታችንም እንደ መነሻ ለድር ወርቅ ሰይፉ ያቀረብንላት ጥያቄ ይህንኑ ነው። በእረኛዬ ተከታታይ የቴሌቪዥን ፊልም ድርሰት ውስጥ ያሉት ሴት ገጸ ባህሪያት እንደነማማቸርነት እናናና ማስረሻ የመሳሰሉት ጠንካራ ሆነው የመሳላቸው ምስጢር ደራሲያኑ ራሳቸው ሴት መሆናቸው ያበረከተው ትሩፋት ይሆን ከሚለው ጥያቄ ተነስተን ውይይታችንን እንቀጥላለን። አዎ በትክክል እንደዛ ነው የሚሰማኝ። ምክንያቱም ሴት ልጅ ያው የጥንካሬ መገለጫ ናት። ሴት ልጅ እናት ናት። ሴት ልጅ እንዳልኩሽ፣ ሀገርን በሴት ትጠራለች። እነዛ ሴቶች እነዚህ ሶስት ጠንካራ ሴቶች እንግዲህ አምጠው የወለዱት ትልቅ ሀገር የሚያከል ስራ፣ የወከሉትም ደግሞ አንድ ትልቅ ሴትዮ። እኛ ሴት ማማቸርነት ሀገር ናቸው፣ ዘመን ናቸው፣ አያት ናቸው፣ ሚስት ናቸው። ጫንቃቸው የሚሸከሙት ነገር ብዙ ነው። ሀገራችን ነው፣ ብዙ ነገር ትሸከማለች። ሲምቦልነታቸው ግን አንዱን አትዳኝም። አንዱን ሰድባ፣ አንዱን ወቅሳ አይደለም፣ አይሳደቡም። አይዳኙ ማንንም። ኒውትራል ይሞክራሉ፣ ሁሉን ያረጋጋሉ። መናገር የፈለጉት ማስተላለፍ የፈለጉት መልእክት ምንድን ነው? ምን ያህል ሀገራችን እንዴት እንዳመላችን እንደምትችለን ውክልና ውስጥ ሚስት እኮ የቤተሰብ ትልቁን ነገር ነው የምትይዘው። ካራክተሩ ሲሳሉ ሴት ልጅ ብቻ ለጥቅም ተገዢ ሴት ልጅ በብልጭ ልጭ ነገር ተማራኪ ብዙ ነገር ተደርጎ ይሳላል። ግን እንደዛ መሆን አልነበረበትም። ሴት እናት ናት፣ ሴት ሀገር ናት። እንደው ምናልባት ባላንስ ለማድረግ የሰው ልጅ በሚለው ተጠቃሎ ተጠቃሉ። ወንድም እኮ እንደዚህ ሆኖ እንዲህ ሲያደርግ እኮ አጋጥሞን ያውቃል። በዚህ ዘመን ስፔሻሊ፣ ምክንያቱም ገንዘብ የሰውን ልቦና ወይም የሰውን ልጅ ስብዕና ይገዛል። ሴት ልጅ ብቻ አይደለችም ሊታለል ይችላል። ሴትን ልጅ ብቻ በእንዲህ አይነት ምግባር አሰማርቶ ማሰራት ትክክልም አይደለም። ምክንያቱም እናቶች አሉ፣ እህቶች አሉ፣ አገር አለች በሴት የምትጠራ ማለት ነው እና አንዳንድ ጊዜ እኔም ራሱ እቃወማለሁ ይሄንን አሁንም ጠንካራ የሴት ደራሲያን ኖረውን አገርን እንድናይበት እናቶቻችን እንድናስብበት እህቶቻችን እንድናስብበት ጠንካራ ጠንካራ ካራክተር ስለው ሰጥተውን ለዚህ መማማሪያ ለማድረግም ይመስላል። ይህም የእነዚህ ደራሲያን ብቃት ይመስለኛል። እነዚህ ሴቶች እነዚህ ሴት ደራሲያን የጠቆሙን ነገር ትልቅ ነገር ነው። ምክንያቱም አንዳንዴ ሰድቦ ለሰዳቢ መስጠትም ይባላል። ሴትን ልጅ በሰደብን ቁጥር ሀገር መስደብ ነው፣ እናትን መስደብ ነው፣ እህትን መስደብ ነው። ስንት ለፍተው ያሳደጉ እናቶች፣ ድሃ እናቶች አሉ። ስንት ደግሞ እናቶቻቸው አልፈው ኃላፊነት ተቀብለው እኮ ትልቅ እህቶች እኮ እንደ እናት ሆነው የሚያሳድጉ አሉ። ትልቅ ወንድም እያለም ማለት ነው። ቤት ውስጥ ትልቅ ወንድም እያለም ትንሽ እህት ካለች ቤት ውስጥ ኃላፊነት የምትወስደው ያቺ ትንሽ እህት ናት። የሴት ልጅ ድርሻ እዚህ ድረስ ትልቅ ነው። ትልቅ አድርገን እንድናስብ ሴቶች እንድናከብር፣ እናቶች ናቸው፣ እህቶች፣ አክስቶች አገር ናቸው። እንዲህ አይነት አተያይ እንድናይ እነዚህ ደራሲያን ትልቅ አስተዋጽኦ ያበረከቱ ይመስለኛል። በረኛ ውስጥ ከዚሁ ሀሳብ ውስጥ ሳንወጣ፣ በተለይ በዚህ በሴት ገጸ ባህርያት አሳሳል ላይ ባለሙያውና ገንዘብ ያለው የተለያዩ ስለሆኑ በዚህ ምክንያት ነው የሚባል ነገር አለ። ግን የረጅም ጊዜ ውጤቱ ደግሞ ከባድ ነው። ምናልባት ያ ፊልም ታዋቂ ሆኖ የሚቆየው ለአመት ለሁለት አመት ሊሆን ይችላል ግን Thank <laughs> you. ጥሎ የሚያልፈው ጠባሳ ግን ለረጅም ጊዜ ነው። ያን እያዩ የሚያድጉት ሴቶች ልጆች እኔ አድጌ ተምሬ ቁም ነገር ደርሽ የሚለው ሳይሆን እኔም እንደዛች ልጅ ሆኜ ገንዘብ አግኝቼ የሚለውን ነገር ነው የሚሆነው። ሌሎችም ወንዶችም ከታች የሚያድጉት ትንንሽ ወንዶች ልጆችም የትምህርት ቤት ጓደኞቻቸው የሆኑ ሴቶችን በዛ መልክ ነው የሚያዩት። እና ባለሙያውና ባለገንዘቡ አንድ ላይ ተጣጥሞ እንዲሰራ እንደው ምን መደረግ አለበት ብለሽ አንቺም እንደ ሴትም እንደ ኪነ ጥበብ ባለሙያ ምክርሽ ምን ይመስላል በዚህ አጋጣሚ ትክክል ነው ይሄ እንደ ባለሙያም ሳይሆን እንደ ዜጋም የሁላችንም ሀላፊነት ይመስለኛል ትውልድ የማዳን ሀላፊነት ምክንያቱም ምንድን ነው አንዳንድ ጊዜ ሰርተን የምንሰጣቸው ነገሮች ሀሳብ መጠቆሚያ ትውልዳችን ሾር ትከት ወይም አቋራጭ እንዲለምድ ማድረጊያ አንዲት ሴት ልጅ ተምራ ዲግሪዋን ጭና ለፍታ ማስታወቂያ አንብባ ስራ ፈልጋ ያ ሁሉ ፕሮሰስ ቀርቶ እንዴት በአቋራጭ ህይወት መኖር እንደሚቻል የሚያሳዩ ነገሮች ሰርተን ለትውልዳችን ስናስተላልፍ ምን አለፋኝ ትንሻለች አይደለም ታዲያ ይህን ሁሉ መንገድ ምን አስኬደኝ? የምናስተላልፋቸው መልእክቶች እኛውንን ለትውልዱ ተጠያቂ የምንሆነው ራሳችንን፣ ልጆቻችንን የምንገላቸው፣ ትውልዶቻችንን መንገድ የምንጠቁመው፣ መንገዳቸውን የምናቋርጥባቸው፣ የምንዘጋባቸው እኛው ራሳችንን። ምክንያቱም ብዙ ጊዜ የኪነ ጥበብ ትልቁ ድርሻ ኪነጥበብ። ተከታይ አይደለችም፣ አስከታይ ናት። መሪ ነች፣ ተመሪ አይደለችም። የጥበብ ባለሙያዎች ከፊት ስንቆም፣ አንቺ የለበሽውን አይነት ልብስ እንኳን ብዙ ሰው ለብሶ ይከተልሻል፣ አይደለም የተናገርሽውን፣ አይደለም ያልሽውን። ስለዚህ ለዚህ ሁሉም ሰው ኃላፊነት ወስዶ ፕሮዲውስ የሚደረጉትም ስራዎች ኢንቨስት ስታደርጊ እኮ ለጥፋትም ኢንቨስት ታደርጊያለሽ ማለት ነው። ለስድብም ኢንቨስት እናደረጋለን ማለት ነው፣ ለልማትም እንደምናደርገው ሁሉ ማለት ነው። ስለዚህ ልጆቻችን ላይ ትምህርት ቤቶች ላይ ተሰርተው የሚለቀቁ ቪዲዮዎች ሊሆኑ ይችላሉ። ልጆቻችን እያዩ የሚማሯቸውን ነገሮች አይናቸውን ልንከልልላቸው ይገባል። ትልልቅ ቪላ ቤቶች ውስጥ ሆነው ሽጉጥ እየተማዘዙ የሚሰሩ ፊልሞች ገበያውን እንደሚማርኩት ሁሉ ገጠር ውስጥ ሆኖ እንስራ እየታጠነ ኩበት እየታጠነ ከከብት ጋር እየተዋለ የሚሰራ ፊልም የዚህን ያህል ተከታይ ካለው ምንድን ነው መሰለሽ? እኛ አናሊስ የሰራ ነው ለምሳሌ የሳንፎርድ ተማሪዎች የሊሴ ተማሪዎች ስለምንም የእንስራ አይነት ስለምንም የግብርና አይነት በጣም የሰለጠኑት ውጤቶች ውስጥ የሚማሩ የአስራ ስድስት እና የአስራ ስምንት ዓመት ተማሪዎች ረኛይን አሳይተናቸዋል። ገጠር ኖረው ገጠር ተወልደው አድገው በተለያዩ እድሜ ክልል ያሉትን ስናሳይ እውነት ለመናገር ይረዱታል፣ ይገባቸዋል እንኳን ብለን አልገመትንም ነበረ። የሊሴ ተማሪዎች የሳንፎርድ ተማሪዎች እኩል ነው፣ ሪአክሽኑ እኩል ነበረ። ስለዚህ ምንድን ነው? እውነትም የተሳሳት ነው። እኛንን ትውልድሽን፣ የራስሽን ነገር እያሳየሽ ነው ማስተማር ያለብን የወላጆቻቸው መጡበትን መንገድ። ስለዚህ መስሎን ነበረ ውጪ ናፋቂ እንዲሆኑ አድርገን የሰራናቸው ስራዎች ትክክል አልነበሩም ማለት ነው። ይሄንን እረኛዬ መልሱን ከመቶ መቶ ሰርተንበት ውጤቱን አይተነዋል። ከተማ አልተወልደው ያደጉ ገጠርን የማያውቁ ልጆች ስለ እረኛዬ እንዴት እንደሚተነትኑ እንዴት እንደሚገልጹ ስለዚህ እኛ ነበር ነው የተሳሳት ነው። ቃቁ መጣ። እናናስ ዋጋዬን ይዛ እየሮጠች ሄደች። አልደርስባት አልኩኝ። ልጆቹስ ሁሉም ሄደዋል፣ ማንም የለም። ይኸውልህ ቃቆይ እዚህ ላይ ሰፈር ያለችውን መጫ ታወካት፣ አራሷ አውቃት። አሁን በቀደም ቂጣ አማረኝ አለችኝ። አፈር ልብላ ይሄን ውሰድላትና እስቲ ትብላ፣ ያፈር ልብላ እስቲ አንዳንዴ ላቀብለ ወስደ እስቲ ጉርስ ታርክ ትብላ ጠቅለል ከደሮ ወርቅ ሰይፉ ወደ ማማቸርነት እንሂድና ማማቸርነትን ስትጫወቻቸው እንዴት ተዋህዱሽ ከእሳቸው ከማማቸርነት ጠባይ ውስጥ እኔን ይመስላል እናቴን ይመስላል ማህበረሰብን ይመስላል ብለሽ የምትወጅላቸው ክፍል የትኛው ነው በጣም ነው የምወዳቸው እውነት ለመናገር በጣም ነው ማከብራቸው ሁሉ የሚገርመው እኔ ብቻ አይደለሁ መላው ክሩ ልክ የማማቸርነት ፓርት ሲደርስ ኮስቹም ልክ ልብሱን ስቀይር ጀምሮ አንቱ ብለው ነው የሚጠሩኝ። ሁሉ በጣም በሚገርም ሁኔታ ማለት ነው። ልብሳቸውን ስለብስ ይከብዱኛል። ከዛ ሰዓት ጀምሮ ድርብ ትወጣለች። ማማቸርነት ይገባል። ከካሜራ ባለሙያዎች ጀምሮ ጠቅላላ ክሩ ማማ እያሉ ነው የሚጠሩኝ። ሪስፔክት አላቸው። እዚህ ጋር ተቀመጡ ይሉኛል። የመዋሃዱ ሌቭል አስቢው እንግዲህ። እኔ ደግነታቸውን በጣም ነው ምወደው፣ አሳቢነታቸውን በጣም ነው ምወደው። አመለካከታቸውን የሰው ልጅ ምን አለ ሁሉም ለጸባይ አይስማማ። ሀገር ሰላም ተሆን ነበርኩ እኮ ማማቸርነት ጸባ አይሰሙም ነገር አይሰሙም። ይተውታል። ሀሳቡን ያስጥሉሻል። ልጅሽ ላይ ካፍ ላይ ያስጥላሉ። እዚህ ቁጭ ብለው እዛጋ ያለች የተራበች ሴት ትዝ ትላቸዋለች። እዚህ ጋ ሆነው እስቲ አከል የምንበልታ ይሁን ያቻ ራስ እንደው እንትን አምሯት ይሁን ብለው ይላሉ። መተሳሰብን ይሰብኩናል፣ ፍቅርን ይሰብኩናል፣ መቻቻልን ይሰብኩናል። እና ማማቸርነት ትልቅ ናቸው። ብዙም ሰው እንደ ሀገር ያሰባቸው ለዛ ነው አገር እኮ ሁሉም ልጆቿ ናቸው። በአንድ አይን ነው የምታየን። ለአንዱ እንጀራ ልጅ አንዱን ልጅ አድርጋ እኮ አገር አታይም። እኛንን አገርን እየበደልን ያለ ነው እና አይናችንን እንድንገልጥ ልባችንን ለመልካም ነገር እንድናስብ ከጸብ ይልቅ ለፍቅር ቦታ እንድንሰጥ ብዙ ነገራቸው። ብዙ ኮቴሽን አለ ውስጣቸው፣ የሚናገሩት ጥቅስ አለ። በዘዴ በመላ አድርገው ነው የሚመክሩት ልጆቹ፣ ሁሉንም ዙሪያውን ያለውን ሰው ጣፍጦሽ የበላሽው ምግብ እንደሚያጠግብሽ ሁሉ እረኛይም በጣም ወደጆ ክብሪ አፍቅሬ እንደዚህ ውብ ሆኖ የተሰራው እና ሁላችንም እናቶቻችንን በምንወድበት ሌብል ሀገራችንን እንውደዳት። ሀገራችን እናታችን ናት። ጉያዋ ውስጥ ነው ያለ ነው ሁላችንም እንዳመላችን ችላን ነው አፋውጥታትም ከረን እንጂ አንዱን በአንዱ እያደረገች ክፉን አሳልፈን ደግ እንዲመጣ እያደረገች የምታሳየን ሁሉንም እናሳልፍባት። ምቹ ደሀ ሀገራችን ናት፣ እኛ ደሃ እናት ናቸው እኮ እና ይሄ መልእክት እንዲደርስ ነው ንፈልገው ለማህበረሰቡ። እኔ እንዲህ ነው የሚሰማኝ። ስለማማቸርነት ድንቅ አርገሽ ነው የተጫወትሻቸው። ህማማቸርነትን፣ ምናልባትም ሩቅ ሀገርን ያለ ነው አውስትራሊያን ያለ ነው እናቶቻችን ይናፍቁናል፣ ጎረቤቶቻችን አያቶቻችን ይናፍቁናል ብለን የምንል ብዙ የህብረተሰብ ክፍል አለ። በአለም ዙሪያ ላሉ እናቶች ህማማቸርነት በድምጻቸው የሚሉላቸው ነገር ምንድን ነው? የድርብ ወርቅ ሰይፉ ሳይሆን እንደማማቸርነት አንድ ጥቅስ አላቸው። እካብ ላይ የተቀመጠ ለእይታ ምቹ ነው ይላሉ። አንዳንድ ጊዜ ከፍ አድርገው ሲያዩን፣ አንድ ከፍ ያለ ቦታ ላይ አንድን ነገር ስታስቀምጪ ለእይታ ምቹ ነው። እኔ ሌላ እንደማማቸርነት እንደ ጥቅሳቸው ሳይሆን በጠቅላላ በአለም ላይ ላሉ ሰዎች በሙሉ አገራችሁን ውደዱ እናታችሁን ውደዱ ብዬ መልእክት ነው ማስተላለፍ የምፈልገው። ለመጨረሻ ማነሳልሽ ነገር ከሀያ አምስት አመት በላይ በዚህ ስራ ውስጥ ቆይተሻል። በሰው አይን ውስጥ፣ በሰው ጆሮ ውስጥ፣ በሰው ልቦና ውስጥ ለረጅም አመት ቆይተሻል ድርብወርቅ። በዚህ አጋጣሚ አንቺ የቲያትር ባለሙያ ባትሆኝ ኖሮ አገርሽን ወይም ደግሞ ማህበረሰብሽን በምን መልክ ነበር ልታገለግ የምትችው? ነበር ወደው ድሮ በልጅነቴ ማገልገል ወዳለሁ፣ ማህበራዊ ኑሮ ውስጥ ማገልገል ደስ ይለኛል። አሁን እንዲህ ከሙያዬም ውጪ ለምሳሌ አሁን ሶሻል ላይፍ በጣም ነው ወደው፣ ጓደኞችን አስተባብሮ የታመመ መጠየቅ የሆነ ነገር ሲሆን ለቅሱ ሲሆን እስቲ ተሰብስበን እንደ እንደ ዕድር አይነት ነገር እንደ ተሰብስበን ሰው እራት አብልቶ ቁጭ ብሎ ማስተዛዘን፣ እንዲ ቦታ ሄደን እስቲ እናከሌን እንጠይቅ፣ እንዲናደርግ ለሰው መድረስ ባህሪ ዬም ነው የራሴ ባህሪም ነው እና በልጅነቴ ቀይ መስቀል የሚባል እሱን ተምሬ ነበር። ነርስ መሆን እፈልግ ነበረ። ያም እንግዲህ ሰው ሲቸገር ሁልጊዜም በሰው ችግር ቦታ መገኘት ደስ ይለኛል። እንደዚሁ ነኝ። አሁንም ነርስ ሆኜ ወይም ሕክምና ቦታ ላይ ማገልገል ያንን ነበር የኔ ሙያ። እንደው አርቲስት ባልሆን እና እዚህ ቦታ ላይ ባልሆን ዜር ፈቅዶ እንዲሆነን ሕክምና ቦታ ላይ ማገለገል ነበር የሚመስለኝ። ሴትነትን እንዴት ትገልጨዋለሽ? ሴት መሆን ማለት ምን ማለት ነው በተለይ ደግሞ በኪነ ጥበብ ሙያ ውስጥ የሴቶች ድርሻ ምንድን ነው ሴትነትንስ እንዴት ትገልጨዋለሽ ሴትነት ክብር ነው ሴትነት እኮ መባረክ እኮ ነው ሴት እኮ ማለት ልክ ዘር ዘርተሽ ምድር የምታፈራው ቅድም እንዳልኩት ሀገር እኮ በሴት ትጠራለች መሬታችን እኮ ዘር ዘርተን የምናፈራባት ሴት እኮ ፍሬ የምታፈራ ናት ሴት ልጅ እኮ ሀገር ናት ሴት ክብር ናት እኮ ለሙሉ ለሰው ልጅ ክብር አለኝ ሴት ልጅ ግን የተለየች ናት። ፈጣሪ ሲፈጥራ እኮ የተለየ ዘር የምታፈራ በሆዷ እኮ ዘጠኝ ወር እኮ ልጅን ያህል ነገር ሰው ሰውን ሰው ውጦ ትላለሁ አንዳንዴ ውስጧ ሰው ይዛ እኮ ምትዞር ምንም ነገር። ሴት አንጀት ይባላል። አንዳንድ ጊዜ ሴት አንጀት ማለት ሩኅሩኅነት ነው። ሴት ልጅ እኮ በፈለገ መልኩ ብታረጊያት፣ ሴት እናት ናት እኮ እሷ እኮ ሴት ናት እኮ ይባላል። ሴት ልጅ መባረክ ነው ክብር ነው። እናመሰግናለን፣ አርቲስት ድርብ ወርቅ ሰይፉ ወይም ደግሞ ማማቸርነት ከኤስቢኤስ የአማርኛ ቋንቋ ፕሮግራማችን ጋር ስለነበረን ቆይታ እጅግ በጣም እናመሰግናለን። አመሰግናለሁ። እኔም እግዚአብሔር ይስጥልኝ አየር ላይ ይህንን የህይወት ተሞክሮ ዬን እንዳቀርብ ስላደረጋችሁኝ እንግዳ አድርጋችሁኝ እዚህ ጣቢያ ላይም ስለቀረብኩኝ እጅግ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ፣ አክባሪ ይስጥልኝ ይላለሁ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድና እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ኤዩ አምሃሪክን ይጎብኙ። ላይክ ያድርጉ፣ ያጋሩ። አታያዩንስቱ ኤስቢኤስ አማርኛ በፌስቡክ